የፈረንጆቹ የገና በዓል ዛሬ ነው። ቀኑን በጉጉት ለሚጠብቁት አውስትራሊያውያን ከዋዜማው ምሽት ጀምሮ ከቤተሰብ ጋር ሰብሰብ በማለት በመብላትና በመጠጣት የተለያዩ ስጦታዎችን በመለዋወጥ አክብረውታል። በዓሉ ከመድረሱ ቀደም ባሉት ሳምንታት የተለያዩ ኅብረ ቀለማት ባላቸው ጌጣጌጦች የተዋቡ የገና ዛፎች በመስራት ገናን ትልቅ በዓላቸው አድርገው በጉጉት ይጠብቁታል። ገና ለአንድ ሰው ትንሽ ተጨማሪ ደግነት የምናሳይበት ቀን ነው ለተጣሉ እንዲቀር የምንልበት፣ ለምንወዳቸው ልባችንን፣ ለልጆቻችን መልካም አርያነትን፣ ለራስ አክብሮትን፣ ለሁሉም ፍቅርን የምንገልጽበት ቀን ይሉታል። በተለይ ሁለት የገና በዓላትን የሚያከብሩ ኢትዮጵያዊ አውስትራሊያውያን የፈረንጆቹና የሀገር ቤቱን ገና እንዴት ታከብራላችሁ ስንል አቶ ታደለ ፈለቀን ከፐርስ፣ ወይዘሮ ሌሊ አድማሱን ከሲድኒ፣ ወይዘሮ ፍሬዎት መንደፍሮን ከሜልበርን አነጋግረናቸዋል። ሌሊ አድማሱ የምኖረው በሲድኒ ነው። አውስትሬሊያ ከመጣሁ ብዙ አመታት ሆኖኛል። ያገባሁትም የውጭ ዜጋና የሁለት ልጆች እናት ነኝ። ወንድና ሴት ልጆች አሉኝ። ብዙን ጊዜ የክሪስማስ እንደምታውቀው፣ በአውስትሬሊያ ሁላችንም እንደምናውቀው ለፈረንጆች በጣም ትልቅ ነገር ነው። ለልጆቹም ሁሉም በጉጉት የሚጠብቁት አመት ባላቸው ትልቁ ነው። ገበያውም፣ ዴኮሬሽኑም ሁሉን ነገር በጣም የተፋ ስለሆነ ልጆች ያንን ነገር በልባቸው ወይ ሁሌ በአእምሯቸው ተጠባብቀው የሚጠብቁት ነው። እኔ ደግሞ ብዙውን ጊዜ የእኛ አመት ባል ሲመጣ ከጓደኞች ጋር አንዳንድ ቦታ ወይ ቤት ውስጥ ወይ ደግሞ ሌላ ቦታ እንሄድ ነበር። ከተወሰነ ጊዜያት በኋላ ግን ልጆቹን በሁለቱም በኩል እንዲሳተፉ፣ ሁለቱንም በጉጉት እንዲጠብቁት ለማድረግ ተሳስበን ከባለቤቴ ጋር እኔም ደግሞ ያው ባህላችንንም እንዲይዙ የእኛንም በዓል በጉጉት እንዲጠብቁት ማለት ነው። ክሪስማስ በሁሉም ዓለም የፈረንጅ ክሪስማስ ለሚያከብሩ ሁሉም የሚጠብቁት ነገር አጓጊ ስለሆነ ይህንን ለማድረግ ስንል ምን አሰብን እና ተነጋግረን በሁለቱ ስጦታቸውን በሁለት ተከፍሎ የኛንም ጠብቀው ልክ ሁለት ስጦታ እንዲያገኙ፣ እንደውም ቦነስ ነው የሚሆንላቸው ከዚህ ደግሞ የነሱን ትልቁን በዓል እንዲያከብሩ አድርገን እንደዛ ጀምረን በእውነትም በጣም ሁለቱንም ይጠብቁታል። ትምህርት ቤት ለጓደኞቻቸው ይነግራሉ። እኛ እኔ እኮ ሁለት ስጦታ ነው የማገኘው እናታችን እንደዚህ ሁለት የተለየ ክሪስትማስ በዓል አላት ይላሉ። በዚሁ አጋጣሚ ደግሞ ከትምህርት ቤት ጓደኞቻቸው ጋር ይሄንን ደግሞ በይበልጥ እንዲያስደስታቸውና ኤክሳይትድ ሆነው እንዲጠ ሚጠብቁት የግሪኮችም በብዛት የግሪክ ሰዎች አውስትሬሊያ ያሉ በዛን ጊዜ ስለሚያከብሩት በጃንዋሪ ሰባት አንዳንድ ከትምህርት ጓደኞቻቸው እነሱም ጋር በመሆን ይሄ ነገር የኛ በዓል እንደገና በሌላም ደማቅ ወይ ደግሞ ጉጉት አድርገው ደስ ብሏቸው እንዲጠብቁት ሆኖ ከዛ እንደ እየተለመደ መጣ። ሁለቱም ይጠብቃሉ መቼ ይሄንንም እናከብራለን ያንንም በሚለው አሁን ተለምዶ እንደውም በጥሩ ሁኔታ እያከበርን እንገኛለን። የእነሱን ምግብ የነሱን ነገር በተመለከተ መስተንግዶ እናደርጋለን። የእኛ ሲሆን ደግሞ በቃ የታወቀ ነው ሌላ ነገር አይደለም፣ የኢትዮጵያ ነገር ነው። ብዙን ጊዜ ከቤተሰቡ ከሱ ቤተሰቦች ወይ ደግሞ ጓደኞች ጋር ሆነን ከጎረቤቴም ጋር ሆነን በአንድ ላይ የምናከብረው በዓል ይሆንና ከዛ ደግሞ የኛ ሲሆን ሁሉም በጉጉት የኢትዮጵያ ምግብ ለመብላት ይጠብቃሉ ማለት ነው ከዛ እሱም ያውቃል ምን አይነት ነገሮች እንትን እንደምንል የምንገዛውን ግሮሰሪው ምኑም እየተመለከተ በዛ አድርጎ ሁለቱ በተለየ የኛ በባህል ምግብ ሁሉም ሰው ይጠብቀዋል። የተለየ ነገር ነው፣ ሁሉ ቦታ የማይበሉት ነው። ያው ክሪስማስ ከሆነ ነጮች በየቦታው ሄደው አንድ አይነት ምግብ ነው፣ እኛም አበሻ ሁሌ እንጀራ በወጥ ዶሮ ምናምን ተሰርቶ እንደሚበላው ግን ለየት የሚያደርገው የተለየ ነገር ስለሚሆን ያንን ሁሉም ይጠብቃሉ ማለት ነው። እንጀራ ሁሉን ነገር ተደርጎ ዳቦም፣ ወጥ ምን ሁሉ ነገር አድርገን ልጆችም ስጦታቸውን ያገኛሉ። በዚህ አይነት ሁኔታ እናከብረዋለን። እሱም ይጠብቃል ማለት ነው። ለኢትዮጵያውያን ለሁላችሁም፣ በኛ አቆጣጠር በጃንዋሪ ሰባት እና አሁንም ለሚያከብሩ ሁሉ መልካም የክሪስማስ በዓል ለእኛም መልካም የገና በዓል መጪውም እንዲሆንልን ለሁላችሁም እመኛለሁ። አንተንም በጣም አመሰግናሃለሁ። ይባላለሁ የምኖረው በሜልበርን ከተማ ነው። ሁለት ልጆች አሉኝ። ባለቤት የጣሊያናዊ ነው እና ዛሬ ያው ክሪስመስን እያከበርን ነው። ዩል የምናከብረው ያው ክሪስመስ ኢቭን ነው። ትዌኒ ፎር ኢቭ አባት ሲክስ ሰቨን ኦክሎክ ተጀመረው እስከ ሚድናይት ድረስ ኢስ ኦል አባት ስድስት እና ይበላል ይጠጣል ሚድናይት ተጠብቆ ነው ፕሬዘንት የምንከፍተው። እና በማግስቱ ደግሞ ሞሪያው ይከበራል ማለት ነው። የክሪስመስ ኢቭ ግንም የሚበላው ምግብ ሲፉድ ነው፣ ላክ የባህር ምግብ ማለት ነው። ብዙ የተለያዩ አሳዎችን እንበላለን ማለት ነው። ስጋ አይበላም። ትዌንቲ ፎር ኢቭ ሁለቱንም ነው እናከብረው። ቢኮዝ ያው ፋሚሊ ምን ስላለኝ እህቶች አሉኝ። ፍረንጆችን ግን እኔ ቤት ነው በብዛት መጥተው ልጆቹን ፕሬዘንት የሚከፍቱት እና እንዳልኩት ክሪስመስ ኢቭ በብዛት እንትንላልድረን ዲነር ያው ሎንግ እንትን እናደርጋለን። ግን በማግስቱ ጠዋት ነው ሚድናይት የማይችሉ አንዳንድ ጊዜ ልጆቹ ስለማይችሉ ጠዋት ፕሬዘንታቸውን ይከፍታሉ ማለት ነው ክሪስመስ ላይ። እና ባርቤ በማግስቱ ባርቢኪዩ እናደርጋለን። ይህ ነው የተለያየ እስዊቶችን ቤት እንሰራለን። ፓናትሮኒ እንከፍታለን። ልጆቹ በጣም ነው የሚወዱት። የአበሻን ክሪስመርስ ግን ማከብረው እህቴ ቤት ነው ሞስቶ ታም ያው እነሱ ያው ካልቸራል ፉድ ስለሚሰሩ እዛ ነው በብዛት የምናሳልፈው። በጣም ነው የሚደግፈው፣ ኔ ደስ ነው የሚለው። ምንም አይነት ነገር የሰጠ ነውን ተቀብሎ ይቀምሳል ይበላል። በጣም ነው አፕሪሼት የሚያደርገው። ይ ሂ ነው ዲፍረንት ካላንደር እንዳለን ያውቃል። ኢትዮጵያም ከአንድም ሁለት ጊዜ ሄደዋል። ስለዚህ ምንም ግራፍ ያጋባ ነገር የለም ያውቃል። ስለኛ ካልቸር በብዛት ያውቃል። እኔ ያገባሁት ጣሊያን ሀገር ነው። ጣሊያን ሀገር ሳገባ መልሴ ግን ኢትዮጵያ ነበር። ስለዚህ ሞስቶፍ አውር ካልቸራችንን በደንብ ነው የሚያውቀው። ዜናዎችን ስናከብር ለልጆቹ ብቻ ነው በብዛት ፕሬዘንት የምናደርገው። እህቴም አንድ ልጅ አላት፣ እሱን እናደርግና ላበሻው ሲሆን ግን ያው የምችለውን ለእህቶቼ፣ ለቤተሰቦቼ ባበሻው በዓል ደግሞ ጾምም ስለሆነ በዛ ጊዜ ነው የምናደርገው አንዳንድ ስጦታዎችን የምንሰጠው በዛ ጊዜ ነው። ሁሉም ኢትዮጵያኖች ዘመድ ወገኖች እንግዲህ መልካም የገና በዓል እንዲሆንልን የአበሻው ያው ስለተቃረበ እና መልካም አዲስ ዓመት ለሁሉም እመኛለሁ። በጣም አመሰግናለሁ። ታድዘ ፈለቀ እባላለሁ። የምኖረው በምዕራብ አውስትራሊያ በፐርዝ ከተማ ነው። እዚህ አውስትራሊያ ውስጥ አሁን ሀያ አምስተኛ ዓመቴ ነው። ባለትዳር ነኝ። ባለቤቴም የውጭ ሀገር ዜጋናት ሶስት ልጆች አሉኝ የልጆች አምስት አሉኝ እ እግዚአብሔር ባርኮን እንኖራለን። ሁላችንም እረፍቱንም ለማክበር እዚህ ሀገር ከመጣሁ ጀምሮ ያው በተለይ ሀያ ሁለት አመት ከባለቤት ጋር የበጋ ብቻ አብረን ቆይተናል። ባለቤትም ያው ምንም የምለ ተከታይ ናት። ነገር ግን ያው ልምድ ስለሆነ የፈረንጁን በዓል እና ገና ዛሬ ኢቭ ነው፣ አንዳንድ ነገ ነው ዋናው በዓል በነገ ዕለት ያው ሁላችንም ከሷ ጋር ሆነን ቤት ውስጥ እየተበላ የተጠጣ ጨም ስለሆነ እናደርጋለን። አንዳንድ ጊፍቶችንም ቤተሰብ የተዘጋጀ ጊፍት መስጠት እንለዋወጣለን ነገር ግን ያው በደመቀ ነው የምናከብረው። ምክንያቱም የእኛ ገና በሚቀጥለው ጃንዋሪ ሰባት ጥር ሰባት ስለሆነ ያንንም በዓል ደግሞ አብረን እናሳልፋለን። ምክንያቱም እሷም ኦርቶዶክስ ስለሆነች አብረን ነው የምናከብረው። የእሷንም እናከብራለን። ምክንያቱም የእሷን ቤተሰቦች በዚህ አካባቢ ስለሚገኙ ሌላ እነሱ ካቶሊኮች ናቸው። እሷ ብቻ ስትቀር ያሷ ኦርቶዶክስ ናት። ለተለውጣ ነው ያገባት በብፁዕ አቡነ ዜና ማሪኮስ ነብሳቸውን ይማር። እሳቸው ምክአይነት ተጠምቃ ያገባት ኦርቶዶክስ ናት። የእነሱንም ታከብራለች ከቤተሰቦች ጋር ሆነ። ስለዚህ ያም ለእነሱም የተዘጋጀው ግፍት ይኖራል። ተለዋውጠን እናደርጋለን። ያው እኩል ጥረት ተከባብረን፣ ያው እሷም እዛ ስለመጣች ከካቶሊክ ስለመጣች ከእነሱ ጋር አብራ ስለሚታገቡ ያንን ሪስፔክት አድርገን ያው አብረን የምናከብረው የእሷን ቤተሰቦች መልጽ ስለሚወጡ ከእነሱ ጋር ግብት ልውውጥ ይኖራል። በእኛ ደግሞ በእኛ ጊዜ ደግሞ ያው ጃንዋሪ ሰባት ሀሙስ ዕለት የሚሆነው መሰለኝ። ጃንዋሪ ሰባት እዛን ቀን ሁሉም ይመጣሉ፣ እነሱም ይመጣሉ። ባቢቱ እናደርጋለን ያው አብረን እነሱ ጋር በጋራ ያከብራሉ። ያው ብታለ ይህን ባህል ከኛ ጋር ተላምዶ ስለሆኑ ይደሰታሉ። የተለያዩ ባህል ምግብ፣ የተለያዩ ግብቶችንም ስለሚሰጣቸው እነሱም ከእኛ ጋር ይቀላቀላሉ ይህን ከማግባት በፊት ያው በኃይላችን ስለሚታወቅ አምና ነው ወደኛ የተቀላቀለችው። ስለዚህ አዳፍ አድርጋለች፣ አዲስ አይደለም ስ ታውቀዋለች። ኢትዮጵያም ደግሞ ዞራ አይታዋለች። ጥምቀትን ራሱ ኢትዮጵያ ያከበረችበት ጊዜ አለ። ከጠቅላላ ቤተሰቦቻችን ሁላችንም ስጃ ተሰባስበን ጃን ሜዳ ጥምቀት ባህር ሜዳ አይታ አክበራ ነው መጣቸው ክርስቶስ ልደትን ምክንያት በማድረግ ይህን የሚያከብሩ ኢትዮጵያ ነው። ምንም ሌላ የምንኖርበት አካባቢ አውስትራሊያንም እንኳን ለዚህ ለዚህ በዓል ኢባ ሁላችንም አደረሰን። ይህ በዓል ሰላም እንዲሆን ግን ሀገራችንን ኢትዮጵያንን በሰላም መንገድ እንዲመራ የምሕረት አምላክ ምሕረቱን እንዲሰድና ሁላችንም በፍቅር በአንድነት በሚኖርበት አካባቢ ደም በጤና በሰላም እንዳቆይን የልብ ምኞትን ቤተሰቦችንን ቸንን ክፉ እንዳይነካቸው እግዚአብሔር የምረት አባት ስለሆነ በጤና በሰላም ለሚቀጥሉ አምስ እንዲያደርሰን፣ ጥም እምነት ነው። ስለዚህ እግዚአብሔር ለእግዚአብሔር ምስጋና ይገባል። የሱ በዓል ስለሆነ ከበዓሎች ሁሉ የተለየ በዓል ስለሆነ እግዚአብሔር ተመሰግና ሆኑ ሁላችን እናከብራለን ማለት ነው። አመሰግናለሁ። መልካም የገና በዓል እንዲሆንላችሁ ኤስቢኤስ መልካም ምኞቱን ይገልጻል። ኤልያስ ጉዲሳ ከቪክቶሪያ